የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽ 3 ሰዓት እስከ 4 ሰዓት በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሕዝቡ አብሮ የመተሳሰብ ሁኔታው ዛሬም የነበረ አይደለም በፊት የነበረ ጉዳይ ይሄ መንግስትም ከመምጣቱ በፊት የነበረ ጉዳይ ነው። በአንድ ከተማ እድገት ብቻ የህዝቦች አብሮ መኖር የአገሪቷ ዩኒቲ ጥያቄ ውስጥ መግባት የለበትም። ዶክተር ግዛቸው ቴሶ ይባላሉ። በአዲስ አበባ ማስተር ፕላን ዙሪያ ከአድማጮች ለቀረቡ ጥያቄዎች መልስ ከሰጡበት ቅንብር የተወሰደ ነው። ሙሉ ዝግጅቱ ዜናውን ተከትሎ ይቀርባል። የለተ ቅዳሜ ምሽት አዝናኛችሁ የሙዚቃ ቃና የሳምንቱን ምርጥ ምርጥ የእንግሊዝኛ ዜማዎችና የሙዚቃው ዓለም ዜናዎች ይዞ ተሰናድቶ ቀርቧል። ቅዳሜ ግንቦት 9 2006 ዓ ም ጤና ስጥልኝ። እንደምናመሻችው ክቡራትና ክቡራን አድማጮች ከቴክኒክ አቀናባሪ ደሳሌ መኮንን ጋር አስተናጋጃችሁ አሉ አከበደ ነኝ እስከ ምሽቱ አራት ሰዓት በመስተንግዶ አብሬያቸው አመሻለሁ። አሁን በቅድሚያ የሰዓቱን የዓለም ዜና። ጤና ይስጥልኝ እንደምናመሻችው። ዜናውን የማሰማችው ሰሎሞን አባተነኝ ቴክኒሻኗ ዘይነብ አብዱራህማን በስቱዲዮ አብራኝ ትገኛለች። ከአዲስ አበባ ማስተር ፕላንና ኦሮሚያ ውስጥ ካለው ሁኔታ ጋር ተያይዞ መድረክና አጋር ድርጅቶቹ ለነገ ግንቦት አስር 2006 ዓ ም ጠርተውት የነበረውን ሰላማዊ ሰልፍ ለመጪው ቅዳሜ ማዛወራቸውን የኦሮሞ ፌዴራሊስት ንቅናቄ ዋና ጸሐፊና የመድረክ ስራ አስፈጻሚ ኮሚቴ አባል አቶ በቀለ ነጋ ማምሻውን ለቪኦኤ ገልጸዋል። አቶ በቀለን ወደ ስቱዲዮ ከመግባቴ በፊት በስልክ አገኘቻቸው ነበር። የሚከተለውም ብለዋል። አዎ ጠርተን ነበር። ለሁለተኛ ጊዜ የሚጠብቁ የፖሊስ ኃይሎች ቀደም ብሎ በተያዘ ፕሮግራም ላይ ስለተሰማሩ የጥበቃ ሽፋን የሚሰጥ ፖሊስ ስለሌለን ቀኑን ቀይሩ ነው ብለው ደብዳቤ የጻፉልን። በመሰረቱ በሰልፉ ቦታ ግን እና በሰልፉ መንገድ የምንሄድበትን መንገድ ተስማምተዋል። ስለዚህ ቀኑን ቀይረን ለግንቦት አስራ ስድስት ቅዳሜ አድርገናል። ያው ቦታውም ወክም አልፍ ብሎ የሚገኘው ግንፍሌ ድልድይ ተነስቶ በእንግሊዝ ኤምባሲ አድርጎ በባልደራስ ወረዳ ስምንት ኳስ ሜዳ ላይ ነው የሚጠናቀቀው። እንግዲህ ቅዳሜ የማይቀር ነው ብለን ወስነናል። በመድረክም ሌላ ምክንያትም ቢሰጥ ይሄ ሰልፍ እንደማይቀር ነው። ችግራችንን በህዝባዊ ሰላማዊ በሆነ መንገድ ለመግለጽ ህገ መንግስቱም የሚፈቅደው ስለሆነ ይሄ የመጨረሻ ቀጠሮ እንደሚሆን መድረክ ወስኗል። እነማን ናቸው የሚሳተፉት በዚህ ሰልፍ ላይ? በዚህ ሰልፍ ላይ ከሰሜን እስከ ደቡብ ያሉ በሙሉ ኢትዮጵያውያን ናቸው በመድረክ ውስጥ ያሉት ና ትግራይ ለሉዓላዊነት፣ የኦሮሞ ፌደራላዊ ኮንግረስ፣ አንድነት፣ የሲዳማ አርነት ንቅናቄ እንዲሁም የደቡብ ህዝቦች ህብረት አንድነት በመጠኑም ሰፋ ያለ ህዝብ የሚያቅፍ ድርጅት ስለሆነ መድረክ በዚህ ሁኔታ ነው ጥሪያችንን ያስተላልፍ። ነው ይሄ ሰልፍ ሰላማዊ ይሆናል የሚል እምነት አሉት። አንዳንድ ሰዎች ስጋታቸውን ሲገልጹ ይሰማል። አዎ፣ በእውነቱ እኛ በእኛ በኩል በጣም በሰላማዊ እና በሰክነ ሁኔታ፣ በበሰለ ሁኔታ ሰላማዊ ሰልፉን ለማካሄድ በቂ ዝግጅት አድርገንበታል። መፈክሮቻችንን አዘጋጅተናል። ንግግራችንን ምን መሆን እንዳለበት አዘጋጅተናል። የጥበቃ ሰዎች የስነ ስርዓት አስከባሪዎችን አዘጋጅተናል። ህዝባችንም ደግሞ በእውነቱ የኢትዮጵያ ህዝብ በጨዋነቱ እጅግ በጣም የታወቀ ስለሆነ የሚደረጉትን ትንኮሳዎችን ሁሉ ተቋቁሞ በሰላም ሰልፉን ለማካሄድ እንደተዘጋጀ ነው የምናገኘው መረጃ የሚያመለክተው። የዛሬ ሳምንት ቅዳሜ ከጠዋቱ ሁለት ሰዓት ተኩል ጀምሮ ግንፍሌ ድልድይ ላይ ነው የማይቀር ነው። የኢትዮጵያ ህዝብ ችግሩን እስር ግድያ ይቁም፣ የታሰሩ የፖለቲካና ያልን እስረኞች ይፈቱልን ለሰላማዊ የህዝብ ጥያቄ ጥይት ግድያ መፍትሄ አይሆንም የሚሉ መፈክሮቻችንን ይዘን ህዝባችንን አስተባብረን ጩኸታችንን ለዓለም ለኢትዮጵያ ህዝብ ለማሰማት ሙሉ ዝግጅታችንን አጠናቀናል። በሌላ በኩል ደግሞ ነጆ አካባቢ ደንቡ በሚባል ስፍራ ዛሬ ገበያ ቀን በመሆኑ ብዙ ሰው ወጥቶ ሳለ ከጸጥታ ኃይሎች ጋር በተፈጠረ ግጭት ብዙ ሰው መታሰሩን አቶ በቀለ ገልጸው ሌሎች የኦሮሚያ ክፍሎች ጸጥታ የሰፈነባቸው መሆኑን አመልክተዋል። የነጆውን ሁኔታ ከሁለተኛ ወገን ለማጣራት ለጊዜው አልተቻለም። ከሰላማዊ ሰልፉ ዝግጅት ጋር ተያይዞ እስካሁን በአባሎቻቸው ላይ የደረሰ ችግር አለመኖሩን አቶ በቀለ አክለው ጠቁመዋል። ላለፉት 23 ቀናት ክስ ሳይመሰረትባቸው ታስረው ከሚገኙት ዘጠኝ የዞን ዘጠኝ የኢንተርኔት ሚዲያ ጋዜጠኞችና አምደኞች ስድስቱ ዛሬ ፍርድ ቤት ቀረቡ። በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ስምንተኛ ወንጀል ችሎት የጋዜጠኞቹንና የአምደኞቹን ጉዳይ ያየው በዝግ ሲሆን የቀረቡት ጋዜጠኞቹ አስማማው ኃይለ ጊዮርጊስ፣ ተስፋለም ወልደየስና ኤዶም ካሳይና ሌሎች ሶስት አምደኞች መሆናቸው ታውቋል። ዛሬ ችሎት ያልቀረቡት ሶስት አምደኞች መቼ እንደሚቀርቡ ለጊዜው በትክክል ባይታወቅም ሰሞኑን ይቀርባሉ የሚል ጭምጭምታል። ሁኔታ ግን ተሰምተዋል። የስምንት ታሳሪዎች ተከላካይ ጠበቃ አቶ አመሃ መኮንን የችሎቱን ሂደት ከውጭ ሆኖ ሲከታተል ለቆየው ዘጋቢያችን መለስካቸው አመሃ እንደገለጹት ፖሊስ ጋዜጠኞቹንና አምደኞቹን በሽብር አድራጎት እንደሚጠረጥራቸው ለችሎቱ አስታውቆ ተጨማሪ ምርመራ ለማድረግ ሕጉ በሚፈቅደው መሰረት ያለውን ከፍተኛ ጊዜ የ28 ቀናት የጊዜ ቀጠሮ ጠይቆባቸዋል። ፍርድ ቤቱም የፖሊስን ጥያቄ ተቀብሎ የ28 ቀናቱን የጊዜ ቀጠሮ መስጠቱንና ጉዳዩንም ለፊታችን ሰኔ 7 2006 ዓ ም ምረት መቅጠሩን ተከላካይ ጠበቃው አቶ አመሃ መኮንን ገልጸዋል። በሊቢያ ቤንጋዚ ከተማ ክፉናቸው የሚባሉት ጀኔራል ከሊፋ ሀፍታር ታማኝ ወታደሮች በእስላማዊ ታጣቂዎች ላይ በከፈቱት ጥቃት ትናንት የተገደለው ሰው ቁጥር 43 መድረሱንና 130 ሰው ደግሞ መቁሰሉን የሀገሪቱ የጤና ጥበቃ ሚኒስቴር አስታወቀ። በመሬትና በአየር ከተካሄደ ከባድ ድብደባ በኋላ ቤንጋዚ ዛሬ ጸጥታ ያወረደባት ብትሆንም አየር ጣቢያው ግን አሁንም ዝግ መሆኑ ታውቋል። የናይጄሪያው ታጣቂ ቡድን ቦኮ ሃራም ለመላ አፍሪቃና ማዕከላዊ አፍሪቃ ብርቱ ስጋት ነው ሲሉ የፈረንሳይ ፕሬዚደንት ፍራንሷ ኦላንድ ዛሬ አስታወቁ። በቻይናይቱ ሁከት የበረከተባት ቻንግ ግዛት ባለፈው ወር ባቡር ጣቢያ ላይ ከተካሄደ የስለት ጥቃት ጋር ተያይዞ የተጠረጠሩ ሰባት ሰዎች ዛሬ በቁጥጥር ስር ዋሉ። ቱርክ ውስጥ የተፈጠረው የማዕድን ማውጫ ላይ ፍንዳታ አደጋ የሞተው ሰው ቁጥር ሦስት መቶ አንድ ደረሰ። ለቀሪ ዝግጅቶች ወደ አሉላ አልመልሳችሁ። ክቡራትና ክቡራን አድማጮች በማጠቃለያ ዜና እንገናኛለን። አድማጮች የምትከታተሉት በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጃችሁ አሉላ ከበደ ነኝ። የሳምንቱ ቅንብር ለጥያቄው मिल सुनो በዛሬው ለጥያቄው መልስ ፕሮግራም በአዲስ አበባ ማስተር ፕላን ዙሪያ የመስኩ ባለሙያ ለአድማጮች ጥያቄዎች የሰጡትን ማብራሪያ ነው ያቀናበር ነው። ማስተር ፕላን ምንድን ነው? እንዴትስ ነው መዘጋጀት ያለበት? በሚሉና በመሳሰሉ ጥያቄዎች ዙሪያ በትላንትናው ምሽት የጀመረው ይህ ፕሮግራም ተከታዩም እንሆ ተሰናድቶ ቀርቧል። ለጥያቄዎቹ ምላሽ የሚሰጡት የከተማ ልማትና የሕዝብ አስተዳደር ሕግ ባለሙያው ዶክተር ግዛቸው ቴሶ ናቸው። ከኖርዌይ ትስታበላቸውና አዲሱ አበበ ናቸው። ዶክተር ግዛቸውን ያወያዩት ዝግጅቱን እንሆ እግዚአብሔር ይስጥልን። እንግዲህ ከዛ በፊት ጥሩ ግንዛቤ እንድናገኝ ከተማ ማለት ምን ማለት ነው የሚለውን ብንወስድ እና ብናይ ትንሽ አስፈላጊ ነው ብዬ ገምታለሁ። ከተማ ማለት ሶስት ዋና ዋና ነገሮች ይኖሩታል። አንደኛ ከፍተኛ የህዝብ ብዛት ክምችት ይኖረዋል። ይሄ ከፍተኛ ክምችት ደግሞ ደንስት የሚባለው ነው። ከዛ ተከትሎ ደግሞ የኢኮኖሚ እንቅስቃሴ ዴንሲቲ ያለው እንደገናም ደግሞ ክምችት አለው ማለት ነው። ከዛ ሶስተኛ ደግሞ በእነዚህ ክምችቶች መካከል የኢንተራክሽን የህዝቡ ግንኙነት፣ የአክቲቪቲ የእንቅስቃሴ የከተማ ውስጥ የሚካሄድ ኢንዱስትሪ እና የንግድ እንቅስቃሴ ይኖራል ማለት ነው። በዚህ ምክንያት ከፍተኛ የንግድ ማዕከል ይሆናል። ኢኮኖሚ ክምችት ይኖረዋል። የተለያዩ ምጣኔ ሀብታዊ ጥርቅም ይኖረዋል ማለት ነው። በዛ ላይ ደግሞ እንደዚሁ የተለያዩ እድገድሶች አክቲቪቲዎች ይኖራሉ ማለት ነው። እነዚህ እንቅስቃሴዎችን ወደ እድገት የማምራት አንዱ እንቅስቃሴ አንዱ ላይ የብክለትንና የጉዳትን ጉዳዮች እንዳያስከትል አብሮ በመስተጋብር እንዲያደርጉ የማስተር ፕላንን ጉዳይ ይመለከታል ማለት ነው። በዚህ ጊዜ ውስጥ ይሄንን እንቅስቃሴ የማቀድና ኮንትሮል የማድረግ ሁኔታ ይፈጠርና የማስተር ፕላን አስፈላጊነት ይመጣል ማለት ነው። እሺ እናመሰግናለን፣ ዶክተር ግዛቸው ለዚህ ለመጀመሪያ ጥያቄያችን ለሰጡን መልስ። በነገራችን ላይ አድማጮቻችን እንዲያውቁት ዛሬ እንግዲህ የምንወያየው የአዲስ አበባ ማስተር ፕላን ስለተባለው ነው። ከአድማጮችም በርካታ ጥያቄዎች መጥተውልናል። ከባልደረባ የአዲሱ አበበ ጋራ ነው ዛሬ የአድማጮችን ጥያቄ መልስ የምናስተናግደው እና የአዲስ አበባ ልዩ ዞን ከተሞች የጋራ ማስተር ፕላን ጽሕፈት ቤት ከኦሮሚያና አዲስ አበባ የተውጣጡ ኃላፊዎች እና ባለሙያዎች የሚመሩት ጽሕፈት ቤት አዲስ አበባ ውስጥ አለ። ላለፉት አራት ቀናት ይህንን ፕሮግራም ለማዘጋጀት ካቀድንበት ጊዜ ጀምሮ በፕሮግራሙ እንዲሳተፉ ስንጠይቅ ነበረ። እስካሁን መልስ አላገኘንም። እንግዲህ ዶክተር ግዛቸው መጀመሪያ ለአድማጮቻችን ጥያቄ መልስ ይሰጡልናል። ባቁ ነኝ ከአሜሪካ የኢትዮጵያ ፌዴራል መንግሥትም ሆነ የኦሮሚያ ክልላዊ መስተዳድር ባለስልጣናት እንደሚገልጹት ይህ ማስተር ፕላን አዲስ አበባን ለማስፋት ሳይሆን በአካባቢዋ ካሉ ከተሞች ጋር በኢንፍራስትራክቸር በአገልግሎት ለማሳሰር ነው የሚል ነው እንግዲህ ገለጻቸው። በሌላ በኩል ደግሞ የፖለቲካ አጀንዳን ለማሳካትም የሚደረግም ይሁን በቅንነትም የገበሬው መፈናቀል ያሳስበናል በሚለው አካላት የሚነሱ ጥያቄዎች አሉ። የከተሞች መተሳሰር ሌላው ዓለም ላይ እንዳለው ለምሳሌ ኒውዮርክ ኒውጀርሲ፣ ዴንቨር ኦሮራ፣ ዋሽንግተን ዲሲ፣ ሲልቨር ስፕሪንግ ሜሪላንድ የየራሳቸውን የተቀናጀ ማስተር ፕላን እንዳላቸው ይታወቃል። ይሄ ደግሞ ማዘጋጃ ቤት እየራሳቸው አስተዳደር እንዳላቸው ይታወቃል። የኢንፍራስትራክቸር እና የሰርቪስ ቅንጅት አላቸው እነዚህ ቦታዎች። የኢትዮጵያው ገበሬ በዚህ ሁኔታ ቢካተት ምን ችግር ይኖረዋል የሚል ጥያቄ ለእንግዶቻችሁ መጠየቅ ፈልጌ ነው። ይህንን ያነሳሁት አዲስ አበባም የኦሮሚያ ብቻ ናት የሚል ጥያቄ ስለሰማው ነው አዲስ አበባ የፌዴራል መዋቅር ያላት ህብረ ብሔርነትን የምታስተናግድ ከተማ በመሆኗ ችግር አይፈጥርም ወይ ይህንን እንግዶቻችሁ በምን አይነት ሁኔታ ይመለከቱል እሺ አድማጫችንን እናመሰግናለን ዶክተር ግዛቸው ቴሶ እሺ ማስተር ፕላን ሲነሳ ከመጀመሪያው ህዝብን አስተያየት ያካተተ መሆን አለበት። ለምንድ ነው? አንደኛ ኮንፍሊክት እንዳይኖር ያደርጋል። የህዝቡንም ችግር የሚሆን ፕላን ያዘጋጃል ማለት ነው። የአዲስ አበባ ማስተር ፕላን ስናየው አንደኛ የህዝብን ጉዳይ ያካተተ አይደለም። ህዝቦችን አልጠየቀም። ማህበራዊ ጉዳዮችን ያካተተ ጉዳይ የለውም። በአንድ በኩል ስናየው ማለት ነው። ለምሳሌ ያህል ተጨማሪ መሬት ማግኘት እንፈልጋለን ለኢንተርናሽናል ኤርፖርት የሚል ነው። እንደገና ከተማውን ሞደርናይዝ እናደርጋለን ዘመናዊ እናደርጋለን የሚል ነው። ሌላው አላማ የሚሉት በአዲስ አበባ ከተማ ዙሪያ ያሉትን የኦሮሚያን ሪጅናል ስቴት ስር የሚተዳደሩ ከተሞችንና ቦታዎችን እዛ ውስጥ ኢንኮርፖሬት ማድረግ መጠቅለል ነው የሚለው። እንደገና ደግሞ ከተማውን አንድ ሚሊዮን ሄክታር ማሳደግ ነው የሚለው። ከዛ በተረፈ የአሜሪካን ከተሞችን ያጣቀሰ ጥያቄ ነው። የአሜሪካ ከተሞች ስትሪክትሊ በፌዴራል አወቃቀር ስር ነው ያለ። የአንዱ የከተማ አስተዳደር፣ የአንዱ ሙኒሲፓል አስተዳደር የሌላውን አስተዳደር አይነካም። የአንዱ ስቴት ድንበር የአንዱን ድንበር ላይ ገብቶ ጥቅሙንም ገቢውንም አይወስድም ማለት ነው። እያንዳንዱ ከተማ የየራሱ አስተዳደር አለው። በዛ ላይ ደግሞ እያንዳንዱ ስቴት የየራሱ አስተዳደር አለው። በዚህ ሁኔታ በጋራ የሚያድግ እድገት እንጂ አንዱ አንዱ ስር ገብቶ አንዱ ስቴት አንዱ ስቴት ውስጥ ገብቶ አደለም። እንዲያውም የአሜሪካ ኮንስቲቱሽን ምንድን ነው የሚለው፣ በአንድ ስቴት ውስጥ ሌላ ስቴት መፍጠር ክልክል ነው። ምክንያቱም በአንድ አስተዳደር ውስጥ ሌላ አስተዳደር እንዲኖር አይፈቅድም። በዚህ መሰረት የሚያድጉ ሀገሮች ናቸው። የአዲስ አበባን እድገት ስናይ አዲስ አበባ አንድ ልማት አንድ እድገት ከተማ ሲኖር፣ በተጨማሪም ደግሞ ጉዳት ይኖረዋል። ጉዳቱ ምንድን ነው? ፍሳሽ ይኖራል። ከፋብሪካ የሚወጡ ጉዳዮች ይኖራሉ። ከውሃ ብክለቶች የሚወጡ ጉዳዮች አሉ። ጎርፍ የሚመጣ አለ። ከዛ ሁሉ ከቀበና ከአቃቂ ወንዞች የሚወጡ ጎጂ መርዛማ የሆኑ ፍሳሾች ወደ ኦሮሚያ ክልል ነው የሚተላለፉት ማለት ነው። በተጨማሪ ደግሞ ከመሬት የሚገቡ ግብሮች፣ ከቦታዎች የሚገኙ ግብሮች በጣም ከፍተኛ የሆነ ገንዘብ የሚገኘው የሚገባው ለአዲስ አበባ መንግሥት ነው ማለት ውሃዎችን የማጣራትና ጎጂ ነገሮችን የማጣራት ህዝቡ ለምሳሌ ያህል የአቃቂን ውሃ በእንስራ እየቀዱ ነው የሚጠጡት። ከወንዝ ከብቶች የሚጠጡት ለምግብና ለአንዳንድ የቤት አገልግሎት የሚውሉ ውሃዎችን ቀጥታ ከውሃው ነው የሚጠጡት። ይሄ የተመረዘ ውሃ ነው። እንኳን የተጣራ ውሃ አገኙ። እነዚህ ህዝቦች ደህንነትና ጤንነት ማን ነው የሚከታተለው? የኦሮሚያ መንግስት ነው። የኦሮሚያ መንግስት የእነዚህን ህዝቦችና ደህንነቶች ጉዳቱን የሚወስደው የኦሮሞ ህዝብ ነው፣ በአካባቢው የሚኖረው ህዝብ ነው። ገቢውን የሚያገኘው የአዲስ አበባ መንግስት ነው። ይሄ የተመጣጠነ ኢኩቴብል ሼር የለውም ማለት ነው። እኩል የሆነ ከገቢውም ከጉዳቱም እኩል የሆነ የተመጣጠነ ስርጭት የለም ማለት ነው። አድለዋዊ እየተሞላበት ማለት ነው። በሌላ በኩል ደግሞ ከተማ ሲስፋፋ ሁለት ህጋዊ ነገሮች ይኖሩታል። መንግስት አንዱ ኢሚነንት ዶሜን ነው የሚባለው፣ አንኳር የሆኑ የመንግስት ይዞታዎች ማለት ነው። እነዚህ አንኳር የሆኑ የመንግስት ቦታዎች ለትምህርት ቤት የሚፈለጉ ለመከላከያ የሚያስፈልጉ ቦታዎች ለጋራ የሆኑ ለመንግስት ሆስፒታል የሚሆኑ የጋራ ለመንግስት መስሪያ ቤቶች የሚያስፈልጉ የጋራ ቦታዎች ብቻ መንግስት አስፈላጊውን ካሳ ከፍሎ የመውሰድ መብት ይኖረዋል፣ ስልጣን ይኖረዋል። ያ ቴኪንግ ፓወር ይባላል። ሁለተኛው ፖሊሲንግ ፓወር ይባላል። ፖሊሲንግ ፓወር አንዱ አንዱ ላይ ብክለት እንዳያመጣ ከዚህ ሁለቱ ውጭ አሁን የአዲስ አበባ መንግስት የሚያደርገውን ከአንዱ ወገን ከአንዱ ዜጋ ወስዶ ለሌላ ዜጋ ቦታ የመስጠት ጉዳይ ነው ያለ። በኢትዮጵያ ኮንስቲትዩሽን መሬት አይሸጥም አይለወጥም ከገበሬዎች ሲወሰድ በነፃ ነው። የመሬት ዋጋ ዜሮ ነው። መንግስት ከዛ የወሰደውን ለሌላው ሰው በአነስተኛ ዋጋ ይሸጣል። ያ ብቻ አይደለም። አሁን ከዛ ላይ የተፈናቀሉት ሰዎች ምንድን ነው የወደፊት እጣፈንታቸው ወዴን ነው የሚሄዱት የሚለው ኦፖርቹኒቲ ኮስት አለ። ከሱ ጋር የተያያዘ ጥያቄም አለን። እንደዚሁ አባጦቢያ በሚል ስማቸውን የመዘገቡ አድማጫችን የአዲስ አበባ ዙሪያ ያሉ የኦሮሚያ ክልል ቦታዎች በአዲስ አበባ ከተካተቱ የአዲስ አበባ ከንቲባ የሚኖረው ሚና ምንድን ነው? የኦሮሚያ ክልል አስተዳደር የሚኖረው ሚናስ ምንድን ነው ይላሉ። በመጀመሪያው ጥያቄ አያይዘው ደግሞ አዲስ አበባ በብዛት ነዋሪዎች አማሮች ናቸው፣ ኦሮሞ ያልሆኑ አሉ። ነገር ግን አዲስ አበባን የኦሮሞ ዝርያ ያላቸው በተከታታይ እያስተዳደሯት ነው እና ይሄ ሆን ተብሎ ነው ወይስ በአጋጣሚ ይላል። ይሄኛው ጥያቄ እርስዎን እንኳ ባይመለከት ግን የከንቲባው ሚና ምን ይሆናል? ከተማዋ በኦሮሚያ ከተካለለች በኋላ ነው ጥያቄ መጀመሪያው። ይሄን እንዴት ያወታል? በፌደራል ከተካለለች። አዎ፣ በጣም ጥሩ። አሁን ምንድን ነው እንግዲህ ከተካለለ በኋላ ምንድን ነው የሚሆነው የሚለውን እኒ ሶሻል ፕላኒንግ ሶሻል አስፔክት ይኖረዋል ማለት ነው። ማስተር ፕላኑ መኖር ነበረበት፣ ይሄንን የለው በእርሻ ሲተዳደሩ ለልጆቻቸው ለልጅ ልጆቻቸው የማስተላለፍ የማስወረስና የወደፊት እጣፈንታቸው ሰስቴናቢሊቲ አለው። የወደፊት ዘራቸው የባህላቸው የመቀጠል ጉዳይ አለ። አሁን ግን ያ ቦታ ሲወሰድ፣ መቶ ሺህም ገንዘብ ሊሰጠው ይችላል። ያ ገንዘብ ያልቃል። ወደ ከተማ ይገባሉ። በቂ እውቀት የላቸውም። ከተማ ውስጥ ገብተው መስሪያ ቤት ውስጥ ገብተው የመማር ማስተማር ወይም ደግሞ በተለያየ ኢንዱስትሪ ዘርፍ ውስጥ ገብተው የመሳተፍ እድል ላይኖራቸው ይችላል ማለት ነው። እነዚህ ሰዎች ወዴት ሄዳሉ? ወደ ቀን ሰራተኝነት፣ ወደ ዘበኝነት፣ የልጆቻቸው ደግሞ ወደ ድህነት ከዛ የባሰ ፐርፌቸትድ ወደ ሆነ ድህነት ነው የሚሄዱት። ለነሱ የሚሆን የሚተዳደሩበት በቂ ጉዳይ የለም። ይህንን ከተለያዩ ዌብሳይቶች እና ከተለያዩ ሶርሶች በልመና ላይ እንደተሰማሩ፣ በቀን ስራ ላይ እንደተሰማሩ የተፈናቀሉ ሰዎች ይህን ኢንፎርሜሽን አግኝተናል። በነገራችን ላይ በተከታታይ እነ ኩማ፣ ደመቅሳ እነ ድርባ ኩማ ራሳቸውን እዛ ቁጭ ብለው ደሞዝ ከማግኘት ባሻገር ለኦሮሚያ ወይም ደግሞ ይህንን ባላንስ ያልሆነ ሚዛናዊ ያልሆነ የገቢ ስርጭትና የጉዳት ስርጭት ምንም ላይ ኢንፍሉዌንስ የሚያደርጉት ነገር የለም ምንም ያመጡት ነገር እስካሁን ያየሁት ነገር የለም ዶክተር ግዛቸው ይሄኛውን ካጠቃለሉ ወደሚቀጥለው ጥያቄ እንሄድ እሺ እሺ ስሞን ነኝ ለመጠየቅ የፈለኩት እንግዳውን ስለ አዲስ አበባ መስፋፋት ጉዳይ ጥቂት ጥያቄዎች አሉኝ አንደኛ አዲስ አበባ ብቻ እንደዚህ መለጠጥና መስፋት ሀቅም የሚጠይቅ ኢኮኖሚ የሚፈጅ መውሰዱ ከጥቅሙ ጉዳቱ አይበዛም ወይ ምክንያቱም አንደኛ ሰውን በሙሉ ወደ አዲስ አበባ እንዲሰበርጋ ሁለተኛ ደግሞ አንድ አካባቢ ይሆናል። ልማቱ በዛ ምክንያት ይጎዳል ብዬ አስባለሁ። ገንዘቡ በከንቱ እንደሚፈስም ይመስለኝ። እኩል የተመጣጠነ እድገት አይሆንም። ያው ደግሞ ምንድን ነው አዲስ አበባና ዙሪያው ለም መሬት ነው፣ እና ለም መሬት ደግሞ ኢትዮጵያ ምግብ የሚያስፈልጋት ነው። አሁን ብዙ በረሃዎች አሉ። በረሃ ያሉበት ከተሞች እነዚህ አይነት ከተሞች በረሃዎቹ መስፋትና ለሰው መኖሪያ መሆን ሲገባቸው ለሙን መሬት ለእርሻ የሚሆነውን ማፈናቀል ያለ አዋቂነት አይሆንም ወይ? አሁን ኢትዮጵያ ውስጥ እንደሚደረገው አንዳንድ ጊዜ መንገዱን አፍርሰው ሌላ መንገድ የሚሰራበት ጊዜ አለ። ምሳሌ ባቡር ሀዲስ ሲደረግ መጀመሪያ ስላልታቀደ ብዙ ነገሮች አሁን እየፈረሱ ነው። በተጨማሪ ደግሞ ይ ግራ ይገባኝ። አዲስ አበባ ዙሪያው ያሉ ገበሬዎች እና ነዋሪዎች ሳይቃወሙ፣ ከሩቅ ከወለጋ ከባሌ፣ ከድሬዳዋ፣ ከተለያየ በጣም ካርሲ እንደዚህ አካባቢ ሰዎች መቃወማቸው ተቃውሞውን ዘረኝነት አያደርገውም ወይም ባለፉት ሀያ ሶስት አመታት የነበረው ዘረኝነት ነጸብራቅ ነው ይመስለኝ። በአጭሩ በአዲስ አበባ እያንዳንዱ መሬት በአዲስ አበባ ዙሪያ ያለው ለእርሻ የሚሆን ፕራይም ላንድ የሚባል ቦታ ነው። ያ በትክክል አድማጫችን፣ በትክክል ነው ጥያቄውን እንትን ያቀረበው። ሌላም ቦታ ከተሞች አልፎ አልፎ ለህዝቡ እድገት እንደ አካባቢው ህዝብ ብዛት እና ልማት መደረግ ያለበት ጉዳይ ነው። በዚህ ላይ እስማማለሁ እሱ ያቀረበው ጉዳይ ላይ በሌላው ጉዳይ ግን ዘረኝነት የሚባለው ጉዳይ እስኪ ይህንን እንየው። አሜሪካ ውስጥ ኒምቢ የሚባል ኒምቢዝም የሚባል ነገር አለ። ፕላን ሲመጣ ኖት ኢን ማይ ባክ ያርድ የሚል ነገር ይመጣል። ሰዎች ነዋሪዎች ይቃወሙታል። ነዋሪዎች ከተቃወሙት ይቀራል፣ ፕላኑ ማለት ነው። ነዋሪዎች ከተቀበሉት ደግሞ እነሱ እንትን ይላል ማለት ነው። እንደዚህ ዘረኝነት ምናምን ጸረ ምናምን የሚባል ነገር የለም። እንደዚህ የሚባል ነገር ትክክልም አይደለም። ህዝቦች ሲቀበሉት ይቀበሉታል፣ ካልተቀበሉት አልተቀበሉትም ነው። ሌላው ምንድን ነው ጥያቄ ያልተረዳው ነገር የእርሻ ቦታን የተራራውን የምኑን አይደለም። በላዩ ላይ እኛ የማናያቸው የጋራ ጠቀሜታ ያላቸው ጉዳዮች አሉ። ኮመን ቫሊዩስ ወይም ሼርድ ቫሊዩስ የሚባሉ ነገሮች ዘር አለ እዛ ላይ። ለሌላው ሰው ግልጽ ያልሆነ የሰብ ክላን አለ፣ ጎሳ አለ። እኛ ቆሞ የምንለው ለምሳሌ ያህል ጉለሌ፣ እንደ ገላን፣ እንደ አብቹ፣ እንደ ሜታ፣ ከዛም አልፎ ከስር ያሉ ክላኖች አሉ። እነዚህ ጎሳዎች በጋራ አንድ የሚያረጋቸው የሚሻሙ፣ በጋራ የሚለብሱት ልብስ ይኖሯቸዋል። እነዚህ ሲበተኑ ያ ልብስ ይጠፋል። ቋንቋ ይጠፋል። ሃይማኖታቸው ይጠፋል። ባህላቸው ይጠፋል። አቴቴ ይጠፋል። እሬቻ ይጠፋል። ገዳ ይጠፋል። ብዙ ነገር ይጠፋል። ይነገለ የምትላቸው ሰዎች ይጠፋሉ። የቦታና የጎሳ የጎሳ አይደንቲቲ አንድ ላይ ተያይዘዋል። ይሄ ይበተናል። ይሄ ደግሞ ከመሬቱ የበለጠ ከልማቱም የበለጠ ከሚ ያመጣልን ጥቅም የበለጠ ጉዳቱ ያመዝናል። እንደገና ደግሞ ኦሮሚያን ለሁለት ይከፍላል። ምዕራብና ምስራቅ ኦሮሚያ የሆንና በመሀከሉ ሌላ አማርኛ ወይም ሌላ ከተማ አስተዳደር ይመጣና ኦሮሞ ኦሮሚያ የማይቆጣጠረው አስተዳደር ይመጣል ማለት ነው። ሌላውን አድማጭ ደግሞ እንስማ። ዶክተር ግዛቸው ብዙ ጥያቄ እንድናስተናግድ እንግዲህ ከዛው አካባቢ የላኩልን አድማጭ አሉ። አዲስ አበባ በኦሮሚያ ውስጥ የምትገኝ መልካ ምድር ከሆነችና የኦሮሚያ ሕገ መንግስትም የኦሮሚያ ድንበር፣ የኦሮሞ ሕዝብና ሌሎች በኦሮሚያ ውስጥ ለመኖር የመረጡ ሕዝቦች በሰፈሩበት የተያዘ መልካ ምድር መሆኑ ህጋዊ መሰረት ከተሰጠው በባለስልጣናቱ የሚገለጸው የድንበር ወሰን ከወዴት መጣ? የተካለለ ድንበርና የወሰን ስምምነት ካለም ቢገልጡልኝ ነው የሚሉት። ሌላው ጥያቄ ይሄ በሆነበት ሁኔታና ማስተር ፕላኑ የኦሮሚያ ልዩ ዞኖችን ድንበር አይነካ መባሉ በምንድን ነው አግባብነቱ ይላሉ። ብመልስል እንደዛ እንግዲህ ምንድን ነው አሁን ቅድም እንዳልኩት በአንድ አስተዳደር ውስጥ ሌላ አስተዳደር ስናስገባ ወዲያው ኮንፍሊክቲንግ የሆነ የሚ እርስ በርሱ የሚቃረን የአስተዳደር ጉዳይ ይመጣል፣ የጥቅም ጉዳይ ይመጣል። እንደገና ደግሞ ሌላው አካል ፕላን ያደርጋል የልማት የእድገቴን ጉዳይ ነገ ይተነብይልኛል። እኔ ደግሞ ዝም ብዬ ቁጭ ብዬ ወስዳለሁ ማለት ነው። ለኦሮሚያ አስተዳደር ማን ነው ፈላጭ ቆራጭ የሚያደርገው የነገን የፌዴራል አስተዳደር ራሱ ሕዝቦች ወይም የአካባቢ መንግስቶች የራሳቸውን የእድገት ጎዳና የራሳቸውን አስተዳደር የራሳቸውን ፕላን እንዲያወጡና የራሳቸውን እንዲያስተዳድሩ ነው። የራሳቸውን ሪሶርስ ማኔጅ እንዲያደርጉ ነው። የራሳቸውን የተፈጥሮና የሕዝብ ይዞታን እንዲያስተዳድሩ ነው የሚፈለገው ይህንን ለምንድን ነው የአዲስ አበባ አስተዳደር ወይም የፌዴራል መንግስት የበላይነትን ይዞ የኦሮሚያን ሪሶርስ ላይ ማዘዝ ያለበት? አላውቅም። ተገቢ አይደለም። እንደገና በአርቲክል ኮንስቲትዩሽን ላይ የተጠቀሰ የኦሮሚያ ልዩ ጥቅም ይኖረዋል የሚል ይሄ ስማዊ የሆነ ጽሑፍ ነው ያለው እንጂ በተግባር የተገለጸ ነገር የለም። ዶክተር ግዛቸው እንደው ግልጽ ለማድረግ ያህል አንድ እንግዲህ የተቋቋመ መስሪያ ቤት አለ። ቀደም ብዬም ገልጫለው በዚህ ፕሮግራም እንዲሳተፉ ጋብዘን ነበር፣ አልተገኙልንም። የአዲስ አበባና ልዩ ዞን ከተሞች የጋራ ማስተር ፕላን ጽህፈት ቤት ከኦሮሚያና ና አዲስ አበባ የተውጣጡ ኃላፊዎች እና ባለሙያዎች የሚመሩት መስሪያ ቤት አለ። ላለፉት አራት ቀናት በዚህ ፕሮግራም እንዲሳተፉ ስንጠይቅ ነበር። እንደው ለአድማጮች ግልጽ ለማድረግ ያህል እስካሁን አልተገኙልንም፣ ወደፊት ሙከራችን እንቀጥላለን። አዲሱ የመጨረሻ ጥያቄ ይዘሃል። ዶክተር ግዛቸው እንግዲህ ብዙውን ጥያቄ መልሰውታል። አድማጮችም ተመሳሳይ ጥያቄን የሚጠይቁት አንድ ወደ መፍትሄ የሚወስድን ጥያቄ አለ። ሳተናው አሊ የተባሉ አድማጭ የላኩት ይሄ ማስተር ፕላን ወይም መሪ እቅድ ችግር እንዳለው እርስዎም ከሙያ አንጻር ተንትነውታል። ህዝብ አልመከረበትም፣ ህዝብ ያለ ውዴታው ያፈናቅላል፣ ሰውን ከቦታ ቦታ የመዘዋወር መብት ይገደባል፣ ወዘተረፈ ብለውልናል። ችግር አለበት ከተባለ ይላሉ ጠያቂያችን፣ ቀጣዩ መፍትሄ ምን ይሆናል? ጥሩ ነው። ቀጣዩ መፍትሄ እንዴት ነው? መፍትሄ ነው ብዬ የማስበው አየህ፣ ይሄ ፕላን እንደገና ቆሞ ከህዝቡ ችግር ላይ ተነስቶ መነሳት አለበት። ሌላ ፕላን መምጣት አለበት። አንድ ሁለተኛ ነገር ደግሞ ፕላን የከተማ ፕላን በኢንዲጂነስ ፒፕል ወይም በነባር ህዝቦች መካከል የሚደረግ ፕላን እና እንደዚህ በአንድ ወጥ በሆነ መካከል የሚካሄድ ፕላን አንድ አይደለም። ለኢንዲጂነስ ፒፕል የነባሩን ህዝብ ሃይማኖቱን፣ ባህሉን የሚያካትት ኮንሲደር ያደረገ ፕላን መውጣት አለበት። የአዲስ አበባንና በፌዴራል መንግስቶች የተያዙ እንደነ ድሬዳዋ፣ እንደነ ሀዋሳ፣ እንደነ ጅማ፣ እንደነ ሀረር የመሳሰሉትን ከተሞች ለኦሮሚያ አስተዳደር መስጠት ነው። አስተዳደሩን ጥቅሙንና ጉዳቱን ሁለቱንም አመዛዝኖ የሚያስተዳድር ቦዲ አንድ መሆን አለበት። ኦር ኦሮሚያን ለፌዴራል ገቨርንመንት መስጠት ወይም ደግሞ እነዚህን ከተሞች ለኦሮሚያ መንግስት መሰል። ምክንያቱም አንድ ወጥ የሆነ በሁለቱም ከጥቅሙ እና ከጉዳቱ ሁለቱንም አመዛዝነው የሚመራ አካል ነው የሚያስፈልገው። እንደገና ደግሞ ከተማ ሲቋቋም አዲስ አበባም የራሱ አስተዳደር ይኖረው፣ ሰበታም የራሱ አስተዳደር ሊኖረው ይችላል፣ አቃቂ የራሱ አስተዳደር ሊኖረው ይችላል። ኦሮሚያ ስር ሆኖ አዲስ አበባ ሊሆን ይችላል። ኦሮሚያ አስተዳደር ስር ሆኖ የካፒታል ሲቲ ሊሆን ይችላል ምንም የሚያግደው ነገር የለም። ጁሪስዲክሽኖች የተለያዩ ነገሮች ሊኖሩ ይችላል። አንድ ሱ ነው። እንደገና ደግሞ የሕዝብን ተሳትፎ መገደብ ጥሩ አይደለም። መግደልን የሚያስፈልግ ነገር የለም። ሕዝብን መግደል ለከተማ ፕላን ተብሎ መግደል አስፈላጊ አይደለም። ሰው ሰላማዊ ሰልፍ ይወጣል ወይ ይደግፋል ወይ ይቃወማል። እርስ እንግዲህ የህዝብን ጥቅም በተደጋጋሚ አንስተዋል። የኦሮሚያ ውስጥ የሚኖረው ህዝብ ሊፈናቀል ይችላል፣ ባህል፣ እንዲህ እንዲህ አይነቶች ነገሮች ሊጠፉ ይችላሉ፣ ሊጎዱ ይችላሉ ብለዋል። በሌላ በኩል ይሄ ነገር በህዝብ መካከል ቅራኔን እየቀሰቀሰ ነው። አሁን የሚንቀሳቀሱት የኦሮሞ ተማሪዎች በጠባብነት፣ በዘረኝነት፣ በጎሰኝነት ነው የሚወቀሱት። እና ለሌሎች ህዝቦች ምን ዋስትና አለ? በማስተር ፕላን ውስጥ ለሌሎች ህዝቦች በጋራ ህዝብ የሚኖርበት ሁኔታ ምን ዋስትና አለ የሚለውን ይግለጹልንና የመጨረሻ ይሁን ይሄ። እኔን እንደሚመስለኝ ከሆነ የጠባብነትና የህዝብ መጋጨት መንግስት ወደዛ ካልወሰደው በስተቀር ልማት የጋራ ነው። ጥፋቱንም በጋራ ሼር የሚያደርጉ ከሆነ ከልማቱም ከጥፋቱም የኦሮሞ ህዝብ ብቻ ከጥፋቱ ብቻ እንዲቋደስ ለምንድን ነው የሚደረገው? ከልማቱም መሳተፍ አለበት ከጥፋቱም። ሁሉም እኩል ሼር ማድረግ ከቻሉ እኩል መከፋፈል ከቻሉ ህዝቡ አብሮ የመተሳሰብ ሁኔታው ዛሬም የነበረ አይደለም፣ በፊት የነበረ ጉዳይ ነው። ይሄ መንግስትም ከመምጣቱ በፊት የነበረ ጉዳይ ነው። በትንሽ የከተማ እድገት ወይም በአንድ ከተማ እድገት ብቻ የህዝቦች አብሮ መኖር የአገሪቷ ዩኒቲ ጥያቄ ውስጥ መግባት የለበትም እንግዲህ የፕሮግራሙ አዘጋጅ ትዝታ ታሰናብተናለች። እርስዎም እኔም እንግዳን ዛሬ ዶክተር ግዛቸው በግሌ ግን በጣም አመሰግኖታለሁ። እግዜርስጥልን፣ በጣም አመሰግናለሁ። አዎ ዶክተር ግዛቸው ቴሶ የከተማ ፕላንና እድገት፣ የህዝብ አስተዳደር ህግ አጥኚ፣ ስለ ጊዜው በጣም አመሰግናለሁ። አዲሱ አንተንም አብረህ ከኔ ጋር ለማስተናገድ ዛሬ ብቅ ስላልክ ይልመድብህ እላለሁ። እግዜርስጥልኝ፣ እግዜርስጥልን ዶክተር ግዛቸው። እንግዳችንን ዶክተር ግዛቸው ቴሶን ለጊዜያቸው፣ ባልደረቦቼን ትዝታ በላቸውና አዲሱ አበበን ደግሞ ለዝግጅታቸው አመሰግናለሁ። አድማጮች አሁን የፕሮግራሙ ተከታታዮች በጉጉት ወደምትጠባበቁት በደሳሌ መኮንን የተዘጋጀ ወደሚቀርበው የሙዚቃ ቃና አመሰግናለሁ አሉ ላይ አየር መስመሩን ስለለቀክልኝ። ሰላም ሰላም፣ ሰላም፣ ጤና ይስጥልኝ። የተከበራቸው ሙዚቃ ቃን አድማጮች እንደምንሰነበታችሁ፣ እንደምናመሻችሁ፣ ለሳምንታዊ ክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብያለሁ። በዛሬው ፕሮግራም የተመረጡ ዜማዎችን ከሙዚቃ ነኮሪዎች ጋር ይዤላችሁ ቀርቤያለሁ። ለሚቀጥሉት 30 ወደሚጠጉ ደቂቃዎች አብራችሁኝ እንድትቆዩ እየጋበዝኩ በቀጥታ ወደ ዜማ ነው የምወስዳችሁ። ውመንስ ዎርድ የተሰኘውን የሸርን ዜማ ነው ለዛሬ ቀዳሜ ያደረጉት። I'm dancing solo in the dark on the club floor. I need to let it go, I shake it off, stop thinking about you. I lose myself in the beat of the drum. Try, try, try to forget what you done, done, but in this 我不。 Hmm? አለማችን የሴቶች ነች የሸርን ወመንስ ወርድ የተሰኘውን ዜማዋን ነበር ያደመጥነው። ሸር ክሎዘር ዘትሩዝ የተሰኘውን ሀያ አምስተኛው የስቱዲዮ አልበሟን ባለፈው የመስከረም ወር ማውጣቷ የሚታወስ ሲሆን፣ ቀደም ብላችሁ የሰማችሁትን ዜማ ጨምሮ በአልበሙ የተካተቱት ዜማዎቿ በሙሉ ተወደውላታል። ከሙዚቃው ሙያ በተጨማሪ በፊልም ተዋኝነት፣ በቴሌቪዥን ፕሮግራም አዘጋጅነት፣ በደራሲነት፣ በንግድ ሙያ፣ በሌሎችም በርካታ ሙያዎች የሰራችው ሸር የፊታችን ማክሰኞ የ68 ዓመት የእድሜ ባለጸጋ ትሆናለች። I still take it like a man. It's a new Zemwan. Let's Boy, if you want my heart, you gotta take. ሰዎች ማክሰኞ ስልሳ ስምንተኛ ዓመት ልደቷን የምታከብረውን የሼርን ቴክት ላይ ኬማያን የተሰኘውን ዜማዋ ነበር እያደመጥ ነው። የተከበራችሁ አድማጮች፣ አሁን ደግሞ የሳምንቱ ዋና ዋና ወደ ተባሉ ዜናዎች ልወስዳችሁና፣ ማይክል ጃክሰን አዲስ አልበም አወጣ። ከዚች ዓለም በሞት ከተለየን አምስተኛ ዓመቱ እየተቃረበ ያለው የፓፖ ንጉስ ስኬፕ የተሰኘ አዲስ አልበም ባለፈው ማክሰኞ በገበያ ላይ ውሏል። ማይክል ከዚህ በፊት ተጫውቷቸው ግን በአልበሙ ያላካተታቸውን ዜማዎች ነው የኤፒክ የሬከርድ ካምፓኒ በእስኬፕ አካቶ ያወጣው። እስቲ ከአልበሙ ውስጥ ላቭ ኔቨር ፌልት ሶጉድ የተሰኘውን ዜማውን ላሰማችሁ። ጀስተን ቲምበርሌክ ነው አብሮት የተጫወተው። So good. ባለፈው ማክሰኞ በገበያ ላይ ከዋለው ስኬፕ ከተሰኘው የማይክል ጃክሰን አዲስ አልበም ውስጥ ላቭ ኔቨር ፌል ሰ ጉድ የተሰኘውን ዜማውን ነበር ያደመጥነው። ጀስትን ቲምበርሌክ ነው አብሮት የተጫወተው። ዜማው የተጻፈው በራሱ በማይክል ጃክሰን ነው። ስኬፕ በመጪው ሳምንት ይፋ በሚደረገው የቢልቦርድ ሰንጠረ ሽያጭ ላይ የአንደኝነትን ደረጃ ይይዛል ተብሎ በሰፊው ይጠበቃል። የቢልቦር ሰንጠረዥን ካነሳው አይቀርክ በዚህ ሳምንት በሽያጭ የበላይነቱን የያዙትን ሶስት አልበሞች ስንመለከት የተለያዩ ድምፅያኖችን ዜማ አካቶ የወጣው ናው ፊፍት የተሰኙ አልበም መቶ አምሳ ሺ ቅጅን በመሸጥ የአንደኝነትን ደረጃ ሲይዝ ፍሮዘን የተሰኘው ሳውንድ ትራክ አልበም ዘጠና ዘጠኝ ሺ ቅጅን በመሸጥ በሁለተኝነት ደረጃ ላይ ሲገኝ ስቶሪ ላይን የተሰኘው የሀንተር ሄይስ አልበም ስልሳ ዘጠኝ ሺ ቅጅን በመሸጥ የሶስተኝነትን ደረጃ ይዟል። ከነጠ ዜማዎች መካከል ደግሞ ይህ የሰማችሁት ፋንሲ የተሰኘው የኢጊ አዜሊያ ዜማ በዚህ ሳምንት ከመቶቹ ምርጥ ዜማዎች መካከል የሶስተኝነትን ደረጃ ሲይዝ ሀፔ የተሰኘው የፋሬል ዊልያም ዜማ ሳምንት ይዞት የነበረውን የሁለተኝነት ደረጃ አልለቀቀም። የሳምንቱ ምርጥ አንደኛ ዜማ Give my all to you, you're my end and my beginning. Even when I lose, I'm winning. Cause I give you all of me, and you give me all. ኦል ኦፍ ሜ የተሰኘው የጃን ሌጀንድ ዜማም እንደዚሁ የሳምንቱን የአንደኝነት ደረጃውን በዚህ ሳምንትም እንደያዘ ነው። አድማጮች፣ እስቲ የሳምንቱን ምርጥ ሶስተኛ ዜማ የሆነውን ፋንሲ የተሰኘውን የኢጊ አዜሊያን ዜማ እናድምጥ። First things first, I'm the realest. realest. Drop this and let the whole world feel it. Let them feel it. And I'm still in the murder business. I can hold you down like I'm giving lessons in physics. Right, right. right. If you should want a bad thing, like this. Huh? Drop it low and pick it up just like this. Yeah. yeah. Cup of Ace, cup of Goose, cup of Chris. I heal something worth a half a ticket on my wrist. Back. On my wrist. Taking all the liquor straight, never chase that. Never. stop like we bringing 88 back. What? Hook scene with a basic champagne spilling, you should taste that. I'm so fancy. But all I thought you knew that, knew that I'd be the I, G-G-Y, put my name in ball I've been working, I'm up in here with some change to throw I'm so fancy You already know I'm in the best lane From LA to Tokyo I'm so fancy that Got the whole world Asking how I does that Hot girl Hands off Don't touch that Look at it I bet you wishing You could clutch that That's just the way You like it It's huh? so good He just wishing He could bite it huh? Never turn down Nothing nice, Slayin' it Go trigger on the trigger light. በዚህ ሳምንት በቢልቦርድ ሰንጠረች ላይ ከመቶዎቹ ምርጥ ዜማዎች መካከል የሶስተኝነትን ደረጃ የያዘውን ፋንሲ የተሰኘውን የኢጊ አዜሊያን ዜማ ነበር ያደመጥነው። በነገው ምሽት የ2014 የአሜሪካን የቢልቦርድ የሙዚቃ ሽልማት ስነ ስርዓት በላስ ቬገስ ይካሄዳል። በርካታ የዓለማችን ሙዚቀኞች በኤምጂኤም ግራንድ ሆቴል አዳራሽ ይሰባሰባሉ። የአመቱ ምርጥ አርቲስቶች በመባል በነገው ምሽት በእጩነት የቀረቡት ማይሊ ሳይረስ፣ ኢማጂን ድራገን፣ ቡርኖ ማርስ፣ ኬቲ ፔሪ እና ጀስተን ቲምበርሌክ ናቸው። አዳዲስ ወደ ሙዚቃው ዓለም ብቅ ካሉ አርቲስቶች መካከል በጩነት የቀረቡት ባስቲል፣ ካፒታል ሲቲስ፣ አሪያና ግራንዴ፣ ሎርድ እና ፓሰንጀር ሲሆኑ ከወንዶች ምርጥ የአመቱ አርቲስት ተብለው በጩነት የቀረቡት ሉክ ብራያን፣ ድሬክ፣ ኤሚነም፣ ብሩኖ ማርስ ና ጀስቲን ቲምበርሌክ ናቸው። የሴት የአመቱ ምርጥ አርቲስት ተብለው የታጩት ደግሞ ቢያንሴ፣ ማይሊ ሳይረስ፣ ሎርድ፣ ኬቲ ፔሪ ና ሪሃና ናቸው። በሌሎችም በተለያዩ ክፍሎች የታጩ በርካታ ድምፃውያንም አሉ። የፕሮግራሙ ስነ ስርአት መድረኩን ተቆጣጥሮ የሚመራው የራፕ አርቲስቱ ሉዳክሪስ ነው። ኬቲ ፔሪ፣ ማይሊ ሳይረስ፣ ጀነፈር ሎፔስ፣ ጆን ሌጀንድ፣ ሎርድ፣ ኬሪ አንደርውድና ሌሎችም በርካታ አርቲስቶች በመድረኩ ላይ እንደሚጫወቱ ታውቋል። የተከበራቸው የሙዚቃ ቀን አድማጮች፣ በመቀጠል እስቲ ወደ ቢያንሴ ዜማ ልውሰዳችሁና ድራንክ ኢላቭ ቢያንሴና ባለቤቷ ጄዚ ናቸው በጋራ የሚጫወቱት። i get filthy when that liquor get it to me. I've been thinking, I've been thinking. Why can't I keep my fingers off it, baby? I want you, nah, nah. Why can't I keep my fingers off you baby? I want you, nah, nah. Cigars on ice, cigars on ice. Feeling like an animal with these cameras all in my grill. Flashing lights, flashing lights. You got me pity, pity, pity baby, I want you. All of that mouth that you had all in the car, talk about you the baddest <laughs> dust bar, tell my you be rapping that bird. I wanna see all the shit that I heard. No, I slink, clink, eastwood. Hope you can handle this curve. Uh store playing up for yeah, dub my war hall. Split the panties right to the side, ain't got the time to take jaws off on sight. Catch a charge, I might beat the box up like Mike. In 97, I fight. I'm Ike. Turn up, turn up, baby. No, I don't play say eat ድሮንኪን ላብ የተሰኘውን ቢያንሴ ከባለቤቷ ከጄሲ ጋር በጋራ የተጫወቱትን ዜማ ነበር ያድመጥ ነው። የተከበራቸው የሙዚቃ ቀን አድማጮች፣ እስካሁን ድረስ አብራችሁኝ ስለቆያችሁ እያመሰገንኩ ለዛሬ ፕላይት አጌን በተሰኘው በሉክ ብራይን ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ በእኔ በኩል ቻው። Sitting all alone over on the tailgate, tan legs swinging by a Georgia plate. I was looking for her boyfriend, thinking, No way, she ain't got one. Soon as I sat down, I was falling in love, trying to pour a little sugar in her Dixie cup, talking over the speakers in the back of that truck. She jumped up and cut me off. She was like, Oh my god. የማጠቃለያ ዜና አላሰማችሁ። መድረክ እና አጋር ድርጅቶቹ ለነገ ግንቦት 1 2006 ዓ.ም ጠርተውት የነበረውን ሰላማዊ ሰልፍ ለዛሬ ሳምንት ቅዳሜ ማዛወራቸውን አስታወቀም። ላለፉት 23 ቀናት ክስ ሳይመሰረትባቸው ታስረው ከሚገኙት ዘጠኝ የዞን ዘጠኝ የኢንተርኔት ሚዲያ ጋዜጠኞች እና አምደኞች ስድስቱ ዛሬ ፍርድ ቤት ቀረቡ። ፖሊስ በወንጀል ጠርጥሬያቸዋለሁ ይላል። ተጨማሪ የ28 ቀን የጊዜ ቀጠሮ ጠይቆ ተፈቅዶለታል በፍርድ ቤቱ። የናይጄሪያው ታጣቂ ቡድን ቦኮ ሃራም ለመላ ምዕራብና ማዕከላዊ አፍሪካ ብርቱ ስጋት ነው ሲሉ የፈረንሳይ ፕሬዚደንት ፍራንሷ ኦሎንድ ዛሬ አስታወቁ። የህንድ ጠቅላይ ሚኒስትር ሞን ሞሃን ሲንግ ስልጣናቸውን ዛሬ ለቀቁ። ሚስተር ሲንግ መልቀቃቸውን ያሳወቁት ሰሞኑን በተካሄደው ምርጫ ፓርቲያቸው የህንድ ብሔራዊ ኮንግረስ በተቃዋሚው በሀራትያ ጃናታ ፓርቲ ከባድ ሽንፈት ከደረሰበት በኋላ ነው። ዛሬ በዩናይትድ ስቴትስ የጦር ኃይሎቿ ቀን ነው። አሜሪካውያን የያዝ ነው የአውሮፓ ወርሜ ገብቶ በሶስተኛው ቅዳሜ በጦርም በሰላምም ሀገራቸውን ያገለግሉ የሰራዊቶቻቸውን አባላት በሰልፍና በተለያዩ ክንዋኔዎች ያስባሉ፣ ክብር ይሰጣሉ። ማጠቃለያዊ ይሄው ነበር። ጤና ይስጥልኝ። የአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ከፕሮግራም አቀናባሪ ደሳለኝ መኮንን ጋር የምሽቱ አስተናጋጃችኋሉ አከበደ በዚሁ ተሰናበትኩ። ነገ እሁድ ከምሽቱ 3 ሰዓት ላይ መለሰን እስከምንገናኝ እኔ በኩል ሰላም ደህና ደሩ።